ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ኢህአዴግ ለሳምንታት ካካሄደው ስብሰባ በኋላ አዲስ ጠቅላይ ሚኒስትር ይሆናል ተብሎ የሚጠበቅ ሊቀመንበር መመረጡ በኢትዮጵያ ለውጦችን የማየት ተስፋ የሚሰጥ እርምጃ ብለውታል። ድርጅቶቹ ተስፋው ተስፋ ሆኖ እንዳይቀር ግን አዲሱ ጠቅላይ ሚኒስትር የበኩላቸውን ድርሻ እንዲወጡ አሳስበዋል። በሀገሪቱ በሰብአዊ መብት አያያዝ ረገድ ሊወሰዱ ይገባል ያሏቸውን ማሻሻያዎችም ዘርዝረዋል። በዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የአፍሪቃ ቀንድ ጉዳዮች ተመራማሪ አቶ ፍሰሃ ተክሌ እንዳሉት ድርጅታቸው የወደፊቱ ጠቅላይ ሚኒስትር ለሰብአዊ መብቶች መከበር ቅድሚያ ይሰጣሉ ብሎ ይጠብቃል። የተለያየ መብት ጥሰቶች ተፈጽመዋል። ለሰላማዊ ሰልፍ በሚወጡበት ጊዜም የጸጥታ ኃይሎች ሰዎች ላይ ከፍተኛ የሆነ ኃይል በመጠቀም መቅደል፣ የማክሰል እና የመደብደብ ጥሰቶች ፈጽመውባቸው ያውቃሉ። ሰዎች ሲታሰሩም የማሰቃየት እርምጃ ኢሰብዊ በሆነ አያያዝ ጋር በማቀናገጥ እንደዚህ የሰብዊ መብት ጥሰቶች ታይተዋል። በሰፊው በሀገሪቱ በሙሉ ይሄ እንዳይደገም ማድረግ መቻል አለባቸው። ስለዚህ ላይን ለማድረግ ደግሞ የህግ እና የአስተዳደር ውሳኔዎችን እንደሚወስኑ እንጠብቃለን እና ሰብአዊ መብት የመጀመሪያ ተግባራቸው እንደሚሆን አምነስቲ ይጠብቃል። እንደ አቶ ተክሌ አዲሱ ጠቅላይ ሚኒስትር የኢትዮጵያን ችግሮች ብቻቸውን ይፈታሉ ተብሎ አይጠበቅም። ለመፍትሄው የሀገሪቱ ምክር ቤትና የሌሎች ተቋማት ድጋፎችም ወሳኝ ናቸው። እንደ አንድ እርምጃ ልናየው እንችላለን። አዲስ ጠቅላይ ሚኒስትር መጥቷል ብቻውን ይህን ሁሉ የነበረውን የተከማቸው የሰብዊ መብት ጥሰት እና ስርዓት ብቻውን ግን በአመራር ብቃትና ሌሎችንም አስተባብሮ በመስራት በተለይ ደግሞ የኢህአዴግ የተለያዩ አካላት የፓርላማውን ድጋፍ ካገኙ ይህን መስራት ይችላለን። የዶክተር አብይ ሚና የሚሆነው በህግ የታወቀም ያልታወቀም ስልጣን ያላቸው አካላትን በመምራት የማሻሻያ አጀንዳውን ማስፈጸም ይሆናል እና የጠቅላይ ሚኒስትሩ ለዛ አንድ ወሳኝ ናቸው ብለን እናስባለን። መቀመጫውን ዩናይትድ ስቴትስ ያደረገው ሌላው ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዋች በበኩሉ አዲሱ ጠቅላይ ሚኒስትር በተለይ በአደባባይ ተቃውሟቸውን ለመግለጽ በሚወጡ ሰዎች ላይ ከመጠን ያለፈ እርምጃ የሚወስዱ የጸጥታ ኃይሎችን ተጠያቂ ማድረግ እንደሚኖርባቸው አሳስበዋል። በድርጅቱ የኢትዮጵያና የኤርትራ ጉዳዮች ከፍተኛ ተመራማሪ ፌሊክስ ሆርን በአስቸኳይ ሊወሰዱ ይገባቸዋል ያሏቸውን ሌሎች እርምጃዎችንም ዘርዝረዋል። የአስቸኳይ ጊዜ አዋጁን ማንሳት የመጀመሪያው ተግባራቸው ሊሆን ይገባል። ሁለተኛው ደግሞ የፖለቲካ እስረኞችን መፍታት ነው። የፖለቲካ ምህዳሩም መስፋት አለበት። ባለፉት ዓመታት ይህ ጉዳይ ሲነሳ ነበር። ሆኖም ያን ያህል የረባ ነገር አልታየም። በኢትዮጵያ የፖለቲካ ስርዓት ውስጥ ታዋቂ ተቃዋሚዎችን ለማሳተፍ ያለ ስጋት እንዲናገሩ፣ አባላትን እንዲመለምሉ ለማስቻል ጠንካራ ለውጥ ያስፈልጋል። ይህ በአስቸኳይ ተግባራዊ መሆን ያለበት ነው። እናም ጠቅላይ ሚኒስትሩ በአጣዳፊ ይህ ሊሆን እንደሚችል ለሕዝቡ ተስፋ የሚሰጥ መልእክት ማስተላለፍ አለባቸው። ይህ ካልሆነ ግን በአገሪቱ የተለያዩ ክፍሎች ተቃውሞዎችን ማየታችን አይቀርም። ለጋዜጠኞች መብት መከበር የሚታገለው ሲፒጄ በመባል የሚጠራው ድርጅት በዚህ ወቅት ላይ ቅድሚያ ሊሰጣቸው ይገባል ካላቸው ጉዳዮች መካከል የአስቸኳይ ጊዜ አዋጁ መነሳትና በአዋጁ ሰበብ የታሰሩት በአስቸኳይ መፈታት ሰዓት ይገኙበታል። አዲሱ ጠቅላይ ሚኒስትር የመገናኛ ብዙሀንን ነፃነትና ሀሳብን በነፃ መግለጽን ለማስከበር በገዢው ግንባር ውስጥ ቁልፍ ለውጦችን የማድረግ በቂ ተጽዕኖ ይኖራቸዋል ብለን ተስፋ እናደርጋለን በመጀመሪያ የተደነገገው የአስቸኳይ ጊዜ አዋጅ መነሳቱ እጅግ አስፈላጊ ነው ሁኔታዎች እንዲረጋጉ መንግስትም የዲሞክራሲ ምህዳሩን እንዲያሰፋና ጋዜጠኞች ጦማሪዎችና ሌሎች ራሳቸውን መግለጽ እንዲችሉ ያስቸኳል የኳይ ጊዜው አዋጁ ተነስቶ ማየት እንሻለን። በአዋጁ ምክንያት የታሰሩት ጋዜጠኞችና ብሎገሮች ካላንዳች ቅድመ ሁኔታ ተፈተው ማየት እንፈልጋለን። እንደሚመስለኝ ኢትዮጵያም ሆነች ሌላው ዓለም እንዲሆን የሚመኘው ዲሞክራሲያዊ አስተሳሰብ እንዲሰርጽ ጥረት ያደርጋሉ ብለን ተስፋ የምናደርግባቸው አዲሱ ወጣት የፖለቲካው ስርዓት ውስጥ ብቅ ማለታቸው ለኢትዮጵያ ጥሩ አጋጣሚ ነው። መቀመጫውን ብራስልስ ያደረገው ስብስብ ለሰብአዊ መብቶች በኢትዮጵያ ማህበር ኃላፊ አቶ ያሬድ ኃይለማርያም ደግሞ በሀገሪቱ የሰብአዊ መብት ጥሰትን አባብሰዋል የሚባሉት ህጎችና የፍትህ ስርዓቱ እንዲስተካከል ጠይቀዋል። ሰብአዊ መብት ጥሰትን ህጋዊ መልክ እንዲይዝ ያደረጉ የህግ ማዕቀፎችን በጠቅላላ በአጭር ጊዜ ውስጥ እንዲወገዱ እንዲስተካከሉ የማድረግ ኃላፊነት አለባቸው። ፍርድ ቤቶች ነጻና ገለልተኛ አይደሉም። ስለዚህ የፍትህ ስርዓቱን ማስተካከል ተቀዳሚ ስራቸውም ጭምር ካደረጉት የሰብአዊ መብት የመከበሩ ነገር ተስፋ እየሰጠ ይሄዳል ብዬ እገምታለሁ።